ሰላም ለእናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላቸው ጉዳዮች መካከል ደስ የሚለው በሲዳማ ሕዝብ የተጣላ የሚታረቅበት ሐዘን ላይ ያለው ሐዘኑን የሚረሳበት ድንገት ራሱ ባልና ሚስት ተለያይቶ ከሆነ ሚስት ራሱ ከባላ ተለያይታ አታድርም፣ አትኖርም የይቅርታና የምስጋና በዓል እንደሆነ የሚነገርለት የሲዳማ ብሔር የዘመን መለወጫ ፍቼ ጫምባላላ በሐዋሳ ከተማ ተከብረዋል። ከባሉ ፋይዳ ጋር የተያያዙ ጉዳዮችን በምሽቱ እናነሳሳለን። ሌሎች ጉዳዮች የሚካተቱበትን መሰናዶው ሀብታሙ ስዩ እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራሹን አምሹ። ወደ ቀዳሚው መሰናዶው እንሻገር። እርቅና የምስጋና በዓል እንደሆነ የተነገረለት የሲዳማ ብሔር የዘመን መለወጫ ፍቼ ጫምባላላ በሐዋሳ ሐይቅ ዳርቻ ሲከበር ለወቅታዊ የሰላም ችግር መፍትሄ የሚሰጡ ጥልቅ የባህል እሴቶች በውስጡ የተካተቱበት መሆኑን የክብረ በዓሉ ተሳታፊዎች ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ የዘንድሮውን የፍቼ ጫምባላላ በዓል አከባበር በቀጣዩ ዘገባው ያስቃኝናል። በየዓመቱ የሚከበረው የፍቼ ጨምበላላ አውዳመት የሲዳማዎች ተወዳጅና ተናፋቂ ዘመን መለወጫ በዓል ነው። የብሔሩ አያንቶዎች፣ ጭመሻዎችና ሽማግሌዎች የጨረቃን ውዴት በማጠን በሚያስተላልፉት መልእክት የክብረ በዓሉ ቀን ይወሰናል። በመሆኑም የዘንድሮ የፍቼ ጨምበላላ በዓል ባለፈው ሳምንት ቅዳሜም መጋቢት 28 ቀን 2016 ዓመተ ምህረት በሐዋሳ ሐይቅ ዳርቻ በሚገኘው በኃይላዊ ስፍራ ሶርሳ ጉዱማሌም ሶረሳ ጉዲማሌ ሶንጎ ተከብሯል። በየዓመቱ በዓሉን ከሚያደምቁ ሁኔታዎች ውስጥ በሲዳማ አባቶች የሚቀርበውና ስልተምቱ ግጥሙና ዜማው ሕብራዊ የሆነው ቄጠላ የተሰኘ ባህላዊ ትዕይንት አይነተኛው ነው። የፍቼ ጨምበላላ ላይ የቄጠላ በዓል ትዕይንት በአፍሪካ ድንቃድንቅ መዝገብ አዲስ ክብረ ወሰን ሆኖ ተመዝግቧል። ለክልሉ ባህል ቢሮም እውቅናና ሰርቲፊኬትም ሰጥቶታል። በነገራችን ላይ በቄጠላ ባህላዊ ስርዓት የስዳማ አባቶች እስታቸውን፣ አድናቆታቸውና ቅያሜያቸው እንዲሁም ምስጋናቸውን ይገልጻሉ። ህዝባዊ ጥያቄዎችንም ያቀርቡበታል። የበዓሉ ታዳሚ አቶ ወልደሰንበት ቃንፋቶም በዓሉ የይቅርታ በዓል ነው ስሉ ተናግሯል። ሲሴጠን በላል በዓል በጣም ደስ የሚለው በስዳማ ሕዝብ የተጣላ የሚታረቅበት ሐዘን ላይ ያለው ሐዘኑን የምረሳበት ድንገት ራሱ ባልና ሚስት ተለያይቶ ከሆነ ሚስት ራሱ ከባላ ተለያይተ አታድርም አትኖርም። ስለዚህ ተጣልሳ ከሆነም ታርቃ ወደ ባላ የምትመለስበት በዓል ስለሆነ ሁሉም ላጣው ያለው አካፍሎ የሚበላ ስለሆነ ፊቼ ጨምበላላ በጣም ደስ ይላል። በፊቼ ጨምበላላ ክብረ በዓል እንስሳትን ጨምሮ በሲዳማ ምድር ያለ ፍጥረት በሙሉ ነፃነቱን ይቀዳጃል። ለማጋኖ ፈጣሪ ማለታቸውን ነው። ለማጋኖ ምስጋና የሚቀርብበት ወቅት መሆኑን ወጣት አየለ ጋር ይናገራል። ጨምባላላ ላላገባ ወጣት እጫኛው የሚፈልግበት በመሆኑ እኔም ያላገቡት ወጣቶች መካከል አንድ በመሆን እንዲሁም ደግሞ ከዚህ በፊት በማህበረሰቡ ውስጥ ያለው መልካም እሴትን ወደፊት ለማስቀጠልና ለማስተላለፍ ከአባቶች አፍንን እንዴት መቀበል እንዳለባቸው ባህሉን ጠብቁ እንዴት ጌጣለውን መጫወት እንደሚቻሉ የሚያስረዳ ነገር በመሆኑ በጣም ትልቅ ከሚነግሪ በላይ ትልቅ ደስታ ነው የሚሰማ። ፍቼ ጨምበላ ላይ የሚውልበት ቀን በሽማግሌዎች ከታወጀ በኋላ ዛፍ አይቆረጥም፣ ከብት አይታረድም፣ አይታረስም፣ ልጆችም እንዳሻቸው እንዲጫወቱና እንዲቦርቁ ይፈቀድላቸዋል። ለአቂም አዳምና ሔዋን የደረሱት ደግሞ ፋሮ የተሰኘ ያላገቡ ሴቶች በሚጨፍሩት ጭፈራ ላይ የመሳተፍና በዚያውም የመተጫጨት እድል ይሰጣቸዋል። በዓሉን ለማክበር ከወንዶግነት ከተማ የመጡት ወይዘሮ ብዙኖች ካምባቶም ፊቼ ጨምበላላ ለሴቶች የተለየ ትርጉም እንዳለው ይናገራሉ። ያላገባችው በዚህ ነው ተጫጭታ የምትሄደው ማለት ነው በጨምበላላ ያገባቸው ደግሞ ተጣልታ ከባሏ ተጣልታ አባቷ ቤት ሆና ከሆነ በዚህ ጨምበላላ ቀን ነው ወደ ቤቷ የሚመልሰው አባትየው ማለት ነው። በዓሉ በሐዋሳ ሶሬሳ ጉዲማ ለሶንጎ በተከበረበት ወቅት የተለያዩ የፌዴራልና የክልል መንግስታት እንግዶች ታድመዋል። የባህልና ቱሪዝም ሚኒስቴር አቶ ቀጃላ መርዳሳ በበዓሉ አካባቢ ውስጥ የሰላም አባቶች የገነቧቸው ጥልቅ ባህላዊ እሴቶች መኖራቸውን ጠቁመዋል። ስ መሆን ወይም ራስን በራስ ማስተዳደሩ ማለት የራስን ባህል፣ የራስን ታሪክ፣ የራስን ኢኮኖሚ፣ የራስን የተፈጥሮ ሀብት፣ የራስን ማንነት፣ የራስን ሁሉ ነገር ማስተዳደር ማለት ነው። የዘንድሮ የፍቼ ጨምባላላ በዓል ከቀድሞዎቹ ጋር ሲነጻጸር የተቀዛቀዘና አነስተኛ ሰዎች የታደመበት እንደነበር አስተያየት ሰጪዎች ሳይገልጹ አላለፉም። የበዓሉ ታዳሚ አቶ ወልደ ሰንበት፣ ስለዚህ ፍቼ ጨምባላ እንደምታውቀው ይህ ህዝብ አይደለም በፊት የሚያከብረው ቢያንስ ቢያንስ ከተማ ያለ ከከተማ ካለው ህዝብ በላይ በሚሊየን ምናምን የሚቆጠር ህዝብ ነው። ስለዚህ አሁን እንደሚታዩ ጅንባሽን አልሞላም። ሜዳ ባዶ ሜዳ ነው። ስለዚህ ይህ መንግሥት ተነጋግሮ አወያተ ከክልል እስከ ቀበለ ድረስ ወርዶ ማነጋገር ማወታት፣ ክልል ዞን፣ ወረዳ፣ ቀበለ ድረስ ማነጋገር ማወታት መተላል አለ። ወይዘሮ ብዙነች ደግሞ አከባበሩም የተቀዛቀዘው በአገሪቱ ባለው ተጽታ ችግርናም የደህንነት ስጋት ነው ብለዋል። በአንድነት ማክበር የሚከለክለው ነገር የለም። ግን ሆኖም እያለ ሰው ትንሽ ይሄ አሁን ባለኑ ዘመን ሁኔታ በኑሮ ይሄ መንግስት ላይ ለምንድነው ማስተካክለን ኑሮ ውድነት ያዘን እኛ የምንለው አክብሮን ለምንድነው ቃላችን የማሞሉት መንግስት ብሎ ትንሽ ለህዝብም ጥሩ ደስተኝነት አለ ብዬ አልገምትም። እኔ በሀገሪቱ ለሚታዩ የሰላም ችግሮች ፍቼ ጨንበላላ መፍትሄ እንደሚሰጥ በክብረ በዓሉ የተገኙት የሱዳማ ክልል ፕሬዝዳንት አቶ ደስታ ላይ ደግሞ አመልክቷል። አንድነትና ትብብር የሚጎለብትበትን ድንቅ ፍልስፍና በውስጡ የያዘ ደማቅ በዓል ነው ስሉም ገልጿል። በእንግድነት የተገኙት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ፍቼ ጨንበላላ የሲዳማ ሕዝብ የአእምሮና የፍልስፍና ውጤት ነው በማለት ስነ በዓሉን አወድሰዋል። የፍቼ ጨንበላላ የሲዳማ ብሔር የዘመን መለወጫ አውደ ዓመት እንደ አውሮፓውያን አቆጣጠር በ2015 ዓ ም በተባበሩት መንግሥታት ድርጅት የትምህርት ሳይንስና ባህል ድርጅት ወይም በምሕፃሩ ዩኒስኮ በማይዳሰስ የሰው ልጆች ሁሉ መንፈሳዊ ቅርስ ማህደር መመዝገቡ ይታወቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም ዮናታን አመሰግናለሁ። ጋቢና ቪኦ ይቀጥላል። ከአሜሪካ ድምፅ፣ 30 ሚሊዮን የሚሆኑ አሜሪካውያን በህይወታቸው ውስጥ ከአመጋገብ መዛነፍ ጋር በተገናኘ ችግር ይገጥማቸዋል። ይህ ችግር ግን በተለይ በአሜሪካ ጥቁሮች ዘንድ የሚፈለገውን ትኩረት እንዳልተሰጠው የሚከራከሩ አሉ። ይህንን ጉዳይ በተመለከተ ፒቢኤስ ያሰናደውን ዘለግ ያለ ዘገባ ቆንጅት አይታ ታሰማናለች። ሬይ ብራውን በአመጋገቧ የተነሳ ለተከሰተ ሕመም መጋለጧን ለአመታት ከቤተሰቧ ደብቃ ነው የኖረችው። ማህበረሰባችን ውስጥ በአመጋገብ ምክንያት መታመም በጣም ነውር ተደርጎ ነው የሚታየው። አንድ ያጎቴ ልጅ እኛ ጥቁሮች እንዲህ አይነት ችግር የለብንም፣ የነጮች ችግር ነው፣ እኛ አበላል እናውቃለን ሲል ሰምቸዋለሁ። ለማንኛውም ብዙ ሰዎች ከአመጋገብ ጋር የተያያዘ ሕመም ሲባል ምንድን ነው የሚያስቡት እንዴት ያለ ሰውስ ነው የሚታያቸው? ነጭ ሴት የምታያቸው ይመስለኛል። በእውነትም ብዙዎች እንደዚያ ነው የሚመስላቸው። እኔም ሁሌም የምታይኝ ነጭ ሴት ነች፣ ወጣት ነጭ ሴት ናልጎና ፖዚቲቪቲ ፕራይድ የተባለ የአመጋገብ ባህሪ ጋር የተያያዘ የጤና ችግር ለደረሰባቸው ጥቁሮችና ሌሎችም ማህበረሰቦች አባላት ድጋፍ የሚሰጥ ተቋም መስራች የሆኑት ግሎሪያ ሉካስም በብዙሃን መገናኛዎች ላይ በዜና ላይ የሚታዩት እነሱ ስለሆኑ ሳይሆን አይቀርም ይላሉ። ኢን ሚዲያ ሚዲያ ላይ ሁልጊዜም የሚታዩት ቀጫጭን ወጣት ከመካከለኛ ወይም ከፍተኛ ገቢ መደብ የሆኑ ነጭ ሴቶች ናቸው። የሆነ ሆኖ ይህ ተጨባጩን እውነታ የሚያንጸባርቅ ነው ማለት አለመሆኑን ደግሞ የሮድ አይላንድ ዩኒቨርሲቲ ተመራማሪዋ ኬረን ጄኒንግስ ማቲስ ያስረዳሉ። በሕይወት ዘመናቸው ከአመጋገብ ጋር ተያያዥ ለሆነ ሕመም የሚጋለጡ ሴቶችን ቁጥር ካየነው የሌሎቹ ሴቶች ቁጥር ከነጮቹ ሴቶች ቁጥር እኩል ነው ወይም ይበልጣል። ይህም ቢሆን ተጨባጩን ምስል አሳንሶ የሚያሳይ ሊሆንም ይችላል። ምክንያቱም ሐኪሞች ነጭ ሴቶችን ሲመረምሩ እንደሚያደርጉት ሌሎች ሴቶችን ሲመረምሩ ስለ አመጋገብ ባህሪያቸው ላይጠይቋቸው ይችላሉና ነው የሚሉት የአእምሮ ሐኪም የሆኑት ዶክተር ኤሪካ ዚሪዛ ለምሳሌ ሐኪም ምርመራ አድርጎ ከአመጋገባቸው ጋር ተያይዞ ጤናቸው መታወኩን የሚያገኝላቸው ጥቁር ሴቶች ቁጥር ከነጮቹ ሴቶች ከ25 እስከ 40 ከመቶ በሚደርስ መጠን ያንሳል። እንዲያውም ሐኪሙ ታካሚው ነጭ ካልሆነች የጤና ችግሯ ከአመጋገቧ ጋር ተያያዥ ይሆን እንደሆን ብሎ ምርመራ ላያደርግላትም ይችላል። የ36 ዓመቷ ብራውን ከታዳጊነቷ ጀምራ በእንግሊዝኛ አኖሬክሲያ እና ቢሊሚያ በሚባሉት በአመጋገብ ባህሪ ምክንያት የሚከሰቱ አካላዊና አእምሮዊ ሕመሞች ተጠቂ ሆና ቆይታለች። ታክማው ግን አታውቅም። የኢንሹራንስ ኩባንያዎች እሻይሉም በቃ ምግብ መብላት ነው አይላሉ። ዶክተሮቹም አይሰሙሽም ምግብ ቢ ነው የሚሉሽ ስለዚህ በጣም ከባድ ነው ጥቁር መሆኗ ይበልጡን ያከበደው መስላት ይሆን አዎ እንዲያውም ባለፈው ጥቅምት ወር አንድ ዶክተር ጋር ቀጠሮ ይዤ ሄጄ ነበር ከአመጋገብ ባህሪ ጋር የተያያዘ ችግር ብዙ ከባድ አይደለም አለኝ የገደለኝ እንደሆነስ ከባድ ይሆናል አልኩት ስለዚህ ለጥቁር አሜሪካውያን ትኩረት አይሰጡም በአመጋገብ ምክንያት የሚፈጠር የጤና ችግር ብዙ ሰው ለሞት ከሚዳርጉ አካላት ዊና አእምሯዊ ህመሞች መካከል አንዱ ሲሆን በየአመቱ በዚህ ህመም ከ አስር ሺህ በላይ ሰዎች እንደሚሞቱ ይነገራል። ትሬብራውንም ህመሟ በእሷና በፍቅር ጓደኛዋ ግንኙነት ላይ ትልቅ ጫና እንዳሳደረ ትናገራለች። በጣም ከበድ አድርገን ተነጋገርንበት። አንድ ቀን ከእንቅልፌ ስነቃ ሞተሽ ባገኝሽ ብዬ ይፈራለሁ። ያንን ኃላፊነት አልችለውም፣ ይከብደኛል አለችኝ። እናም ትሬ አብረው ከሚኖሩበት አፓርታማ ለቃ ወጣች። ለዶክትሬቷ የጀመረችውን ትምህርትም መተው ነበረባት። እንደ እኔ ከአመጋገብ ባህሪ ጋር ተያይዞ የሚከሰት ህመም፣ ባህሪ ቀይሮ ሌላ ሰው ነው የሚያደርገው። አንድ ሌላ ሰው መጥቶ አንችነትሽን ቢቆጣጠር ማለት ነው። ያ ሰው እያዋሸ እያሳሳተ አንችን ይቆጣጠርሻል፣ አይለቅሽም። ከቤተሰብሽ፣ ከጓደኛሽ፣ ከፍቅረኛሽ፣ ከስራሽ፣ ከትምህርት ቤትሽ ጋርም ያራርቃል። እንደዛ ነው የሚያደርገው። ለብዙዎች ሰዎች ሳይገናኙ የቆዩበት የዓለም አቀፉ ወረርሽኝ ጊዜ ከዛሬ ነገ ምን ይመጣ ይሆን የሚለው አለመረጋጋት የአመጋገብ ችግራቸውን አባብሷል ወይም እንደገና ቀስቅሶባቸዋል። ሳራ ሞሊና ኮቪድ-19 ወረርሽኝ በተከሰተበት ጊዜ ጎበዝ የ12ኛ ክፍል ተማሪ ነበረች። ኮቪድ መጣና ሁሉ ነገር ተዘጋጋ። በቃ ሁሉ ነገር ከቁጥጥራችን ውጪ እንደሆነ ተሰማን ለረጅም ጊዜ እንቅስቃሴ ተዘግቶ ቆየ። እንመረቅ ይሆናል አይ አንመረቅም እንላለን፣ ወይም ደግሞ እንመረቃለን ግን ማህበራዊ ርቀት በጠበቀ መንገድ ይሆናል ይባላል። ከዚያ ደግሞ አይ ከያለንበት በኢንተርኔት በቪዲዮ ሊሆን ይችላል እንባባላለን። ወጥተን የአካል እንቅስቃሴ ማድረግም አልቻልንም። እኔ ደግሞ እሱን በጣም ነበር የምፈልገው። ሞሊና ልትቆጣጠር የምትችለውን የቀራትን ነገር መቆጣጠሩን ተያያዘችው። ያም አመጋገቧ ነበር። ኮሌጅ ስትገባ አኖሬክሲያ ወይም እወፍራለሁ በሚል ከመጠን ያለፈ ፍራቻ፣ የሰውነት ክብደት በአደገኛ ሁኔታ መመንመንን የሚያስከትለው ሕመሟ መጥፎ ደረጃ ላይ ደርሷል ተሳትፎ እንደነበረ ትናገራለች። የ19ኛ ልደት በዓልን ራሴን በማስራብ አሳለፍኩት። አኖሬክሲያ የልደት በዓሏን እንዴት እንዳበላሽባት ኢንዲያና ዴይሊ ስቱደንት በተባለው መጽሔት አምዷ ላይ በወጣው ጽሑፍ እንዲህ ስትል ትናገራለች። ኬኩ ተቆረሰ፣ ለእኔም ተሰጠኝ። የራሴ ልደት ኬክ ነዋ። ደግሞም ቤተሰቤ በሙሉ ይመለከተኝ ነበር። አንዴ የጎረስኩና እሪብ እያለቀስኩ በሙዝና በክሬም የተሰራ ኬክ ነው። አንድ ቁራጭ ነው ያስኩት። ለምን መብላት እንዳቃተኝ አላቅም። በዛ ጊዜ ነበር ሞሊና የህክምና እርዳታ እንደሚያስፈልጋት የገባት። ብስክሌት ትነዳ ነበር። ሩጫም የእግር ጉዞም አደርግ ነበር። እግሮቼ በጣም እየተዳከሙ ስለሄዱ እሱን ሁሉ ማድረግ አቃተኝ። መኪና እየነዳው ስጓዝ እጆችም እግሮቼም በጣም ይንቀጠቀጣሉ። በየቦታው እየቆምኩ እያረፍኩ ነበር የሚሄደው መንዳት ያቅተኛል። ሐኪሞቿ ታል ገብታ መታከም እንዳለባት ነገሯት። ነገር ግን በኮቪድ ወቅት ስለነበረ ቦታ አልነበረም። ሆስፒታሎች በሙሉ ሙሉ ነበሩም። የሄድንበትም ሆነ የደወልንበት ሆስፒታል በሙሉ ቦታ የለንም መምጣት አትችሉም፣ አሉን። መጨረሻም ሞሊና ባለፈው ክረምቱ ላይ በሆስፒታል ሕክምና ለማግኘት ቻለች። ይሁን እንጂ በወረርሽኙ ጊዜ የበሽታው ተጠቂዎች ቁጥር እየጨመረ ሆስፒታል ገብተው መታከም ያለባቸው ሕሙማን ቁጥር በእጥፍ አድጎ የነበረ ሲሆን ህክምና የሚያስፈልጋቸው ሰዎች ቁጥር ካለው የተቋማት አቅም በላይ መሆኑን የአእምሮ ሐኪሟ ዶክተር ኤሪካ ዚራሳ ያስረዳሉ። አገልግሎቱን ለማዳረስ በቂ አቅምም ሆነ በቂ ባለሙያ ያለን አይመስለኝም። ከተለያዩ ማህበረሰቦች ለሚመጡ የአመጋገብ ችግር ታካሚዎች በተለይ የሚሰጠው ሕክምና ባህላቸውን ባገናዘበ መንገድ መሆን አለበት። ያን አገልግሎት ማግኘት አስቸጋሪ ነው። ከአመጋገብ ጋር ተያይዞ የሚከሰት የጤና ችግር ለተጋለጡ ነጮች ያልሆኑ የማህበረሰብ አባላት ድጋፍ የሚሰጠው ተቋም መስራቿ ግሎሪያ ሉካስ ሲያስረዱ ባለፉት ዓመታት ስለዚህ ጉዳይ ሐኪሞቹም የኔም ወላጆችም ግንዛቤው አልነበራቸውም። በተለይ የአይምሮ ህመም እንደ ነውር በሚታይበት ሁኔታ ስለዚህ ጉዳይ እያነሱ መወያየት ከባድ ነው። ውፍረት ደግሞ በጣም ይጠላል። ስለዚህ በዚህ ችግር ዙሪያ መነጋገርን አዳጋች ያደርገዋል። ግሎሪያ ራሷ ችግሩን እያነሳች መናገር ጀመረች። በኢንስታግራም ለሚከታተሏት 144 ሺህ ተከታዮቿ ከአመጋገብ ጋር ስለተያያዘ የጤና ችግርና የራስን አካላዊ ገጽታ ስለማክበር በየጊዜው ጽሑፍ ታወጣለች። የማህበራዊ መገናኛ ቤተሰብ መደጋገፉን ቢኖር የወረሽኙ ጊዜ አስቸጋሪ እንደነበረ ግን ታስታውሳለች። ከአመጋገብ ጋር የሚመጣው የጤና ችግር እየተባባሰ ነው። ይህ ህመም ደግሞ ሰዎች ብቻቸውን ተገልለው ሲኖሩ ይመቸዋል። በኮቪድ ወቅት ደግሞ ለየብቻው ተገለሉ ነበር። ግሎሪያ ሉካስ በህመሟ ጊዜ የሕክምና እርዳታ ፍለጋ ወደ አንድ ውድ የሆነ የተመላላሽ ሕክምና ተቋም ሄዳ ነበር። እዚያ ሐኪም ቤት ለመታከም የቻልኩት የነጻ ትምህርት እድል ስላገኘው ብቻ ነበር። ብዙ ሰዎች ጥቁሮችና ሌሎችም ማህበረሰቦች ወይም በአጠቃላይ ዝቅተኛ ገቢ ያላቸው ሰዎች ያለባቸውን ችግር አይረዱም። ሕክምናው እጅግ በጣም ውድ ነው። ሄረን ጄኒንግ ማቴስ በተለያዩ ማህበረሰቦች ውስጥ ያለውን ከአመጋገብ ጋር የተያያዘ የጤና ችግር ጥናት አካሂዳበታለች እንዲስትል ታስረዳለች። በዚህ የሙያ መስክ የተሰማሩ ሰዎች አብዛኞቹ ነጭ ሴቶች ናቸው። በአመጋገብ ምክንያት ለሚከሰቱ ህመሞች የሚጋለጡ ነጮች ያልሆኑ ግለሰቦች ደግሞ ከዚያ ማህበረሰብ ጋር መቀላቀሉ ላይመቻቸው ይችላል። በአሁኑ ጊዜ ትሬይ ብራውን ኑረዋን ለማስተካከል እየተጣጣረች ነው። አያቷን ከሁለት ወራት በኋላ ለመጀመሪያ ጊዜ ስልክ ደውላ አነጋገረቻቸው። basın ሁለት ጊዜ ድምጿን ሰማው። ሃሌሉያ ኢየሱስ ተመስገን። ትሬ በቅርቡ በአንድ ግብረ ሰናይ ተቋም እርዳታ ሕክምና እንደምታገኝ ተስፋ እያደረገች ነው። ከቤተሰቤ ጋር አንድ ላይ ተቀምጬ መብላት እፈልጋለሁ። ለመጨረሻ ጊዜ ከቤተሰቤ ጋር ቁጭ ብዬ የበላሁት መቼ እንደሆነ ታውቂያለሽ? በ2009 ከ15 ዓመት በፊት ነው። አብሬያቸው መብላት እፈልጋለሁ። ይሄ ህመም እያለብኝ ደግሞ እሱን ማድረግ አልችልም። የሐኪም እርዳታ ማግኘት አለብኝ። ትሬ ብራውን፣ እሷና ለዚህ ዘገባ ያነጋገርናቸው ብዙዎች ሌሎች ሴቶች በአመጋገብ የተነሳ ለጤና እክል የተጋለጡ ማህበረሰቦች አባላትን ብቻችሁን አይደላችሁም የሚል መልእክት ለማስተላለፍ እንደሚፈልጉ ገልጻልናለች። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት ከአሜሪካ ድምፅ። በመቀጠል ደግሞ ወደ ምዕራብ አፍሪካዊቱ ሀገር ቡርኪና ፋሶ እናቀናለን። በቡርኪና ፋሶ ዋና ከተማ ዋጋዱጉ ስራ ፈጣሪው ኒውላቭ ኩሼቲየር የወዳደቁ ማሽኖችን በመጠቀም የአካባቢው ነዋሪዎች ህይወት በማቅለል ላይ ይገኛል። የፈጠራ ባለሙያው ስለሚሰራቸው የፈጠራ ስራዎች ዘጋቢያችን ጊልዳ ዳዳ ያደረሰችን ዘገባ የደንገረመው ታቀርበዋለች። በቡርኪና ፋሶ መዲና ዋጋዱጉ በሚገኘው ታንጊን መንደር ውስጥ የፈጠራ ባለሙያው ኒው ላቭ ኩሽተር ዳፋኒ የተሰኘውን የቡርኪና ፋሶ ባህላዊ ልብስ የሚሸምን ማሽን እየሰራ ነው። ኒው ላቭ ማሽኑ በሙሉ የሚንቀሳቀሰውና የሚሽከረከረው በሞተር ነው። አሁን 80 በመቶ የሚሆነውን ጨርሻ አለው። የሞተሩን ዋናውን ክፍል መግጠም ነው የሚቀረኝ። ማሽኑን ለመስራት ስምንት ቀናት የሚፈጅ ሲሆን፣ አዋያ አውገው ከማሽኑ ተጠቃሚዎች መካከል አንዷ ናቸው። ማሽኑን አስነስተን የቤት ውስጥ ስራዎችን መስራት ይቻላል። ማሽኑ ስራውን እየሰራ ጥፍተን አሊያም ሳናጠፋው ልጆቻችንን ከትምህርት ቤት ለማምጣት መሄድ እንችላለን። ለእኛ ስፌት ስራ ለምንሰራ ሰዎች በጣም ጠቃሚ ነው። ከጎርጎሮሲያኑ 2008 አንስቶ ኒውላቭ የትራፊክ መብራቶችንና የበረዶ ማቀዝቀዣዎችን መስራት የጀመረ ሲሆን ከዚያን ጊዜ ጀምሮም መካኒካል የሆኑ 15 የተለያዩ የፈጠራ ስራዎችን ሰርቷል። አዶላይ አደራንጎ ጎረቤቱ ናቸው። የሚሰራው ስራ ደስ ይለኛል። ብዙ ፈጠራዎች አሉት። ወጣቶችንም ያሰለጥናል። አትክልቶችን በመስኖ የሚያጠጡ መሳሪያዎችን እንዲሁም የብየዳ ስራዎችንም ይሰራል። ኒውላፍ ታዲያ ስራውን ከዚህ በላይ አስፋፍቶ መስራት እንደሚችል ነው የሚገልጸው። የምንሰራው ወርክሾፕ ውስጥ ነው። ነገር ግን ስራውን ለማሳለጥ በተሻለ ማምረቻ ውስጥ ነበረ መስራት የነበረብን። አሁን ያለብን ተግዳሮት ይሄው ነው። ኒውላፍ ይህንን ስራ የሚሰራው ከቤተሰቦቹ ጋር ሚያስፈር በመሆን ነው። ወንድ ልጁ ፌካል ኩሼተር እንደ አባቱ ትልቅ ህልም አለው። ምርታችንን በስፋት ለማምረት የሚመች የማምረቻ ስፍራ ቢኖርን ደስ ይለኛል። ቢያንስ መቶ ማሽኖችን በወር ብንሰራ ያሉንን ትዕዛዞች መጨረስ እንችላለን። ኒው ላፍ ከሚሰራቸው ስራዎች በቂ ገንዘብ እያገኝና ብዙ ትዕዛዞችንም እንደሚቀበል ይናገራል። አንዳንዴም ታዲያ በትዕዛዞች ብዛት ስራዎቹን በተባለው ሰዓት ለማድረስ እንደሚቸገርም አልሸሸግም። ይህን ችግሩን ለመቅረፍ ምህንድስና የተማሩ ወጣቶችን የማሰልጠን እቅድ አለው። ጊልዳዳ ከዋጋ ድጉላ ደረሰን ዘገባ። አይደን ገረመው ከዋሽንግተን ዲሲ። እድን፣ እናመሰግናለሁ። በአየር ንብረት ለውጥ ምክንያት በመጋቢት ወር በዓለም ከፍተኛው የሙቀት መጠን ተመዝግቧል። ከዚያ በፊት በነበሩት አስር ወራትም በየወሩ አዳዲስ የዓለም ሪከርዶች የተመዘገቡባቸው ወራቶች እንደነበሩ የአውሮፓ ህብረት የአየር ንብረት መቆጣጠሪያ አገልግሎት በቅርቡ ባወጣው መግለጫ ላይ አስታውቋል። ሮይተርስ በጉዳዩ ላይ ያጠናቀረውን ዘገባ ስምኝሽ ቆየት ያለፉት አስር ወራት ከዛ በፊት ከነበሩ ዓመታት ጋር ሲነጻጸሩ እያንዳንዱ ወር በዓለም በጣም ሞቃታማ ወር የሚል ሪከርድ የተመዘገቡባቸው እንደነበሩ ከፐርኒከስ የተሰኘው የአውሮፓ ህብረት የአየር ንብረት ለውጥ አገልግሎት በወርሃዊ መጽሔቱ አስታውቋል። መጋቢት ወር ደግሞ ባለፉት አስራ ሁለት ወራት ከተመዘገበው የፕላኔታችን ሙቀት ከፍተኛው ሙቀት የታየበት ወር መሆኑን ተቋሙ ጨምሮ ገልጿል። እንደ አውሮፓያን አቆጣጠር ከሚያዝያ 2023 እስከ መጋቢት 2024 ባሉት ጊዜያት የዓለም ሙቀት በአማካይ 1.58 ዲግሪ ሴልሺየስ ሆኖ የተመዘገበ ሲሆን ቅድመ የኢንዱስትሪ ዘመን ተብሎ ከሚጠራው ከ1850 እስከ 1900 ከተመዘገበው አማካይ ሙቀት የበለጠ ነው። የኮፐርኒከስ ምክትል ዳይሬክተር ሳማንታ በርገስ ሰኞ ዕለት ከሮይተርስ ጋር ባደረጉት ቆይታ ለረጅም ጊዜ በልዩ ሪከርድነት እየተመዘገበ ያለው ሙቀት እጅግ እንዳሳሰባቸው ገልጸዋል። በዓለም ዙሪያ አይተን የማናውቀውን የሙቀት መጠን ማየታችንን ቀጥለን መጋቢት ወር በተከታታይ ከፍተኛ የሙቀት መጠን የተመዘገበበት አስረኛው ወር ሆኖ ሪከርድ ሰብሯል። በእርግጥ የአየር ንብረት ተለዋዋጭ በመሆኑ አንዳንድ ቀናት ሞቃታማ፣ አንዳንድ ቀናት ቀዝቃዛ ሊሆኑ ይችላሉ። ስለዚህ አንድ ሪከርድ ብቻውን በተናጥል ምንም ትርጉም ላይኖረው ይችላል። እኛን ግን እያሳሰብን ያለው ለረዥም ጊዜ በተከታታይ የተመዘገበው አዳዲስ ከፍተኛ የሙቀት መጠን ሪከርድ ነው። ፈርገስ አክለው ይህ በየወሩ ያለማቋረጥ የተመዘገበው የዓለም ሙቀት ሪከርድ የአየር ንብረት እየተቀየረ መሆኑንና ለውጡም እጅግ ፈጣን መሆኑን ያሳያል ይላሉ። እነዚህን ሪከርድ የሰበሩ ሙቀቶች ስንመለከት በመጋቢት የነበረው ሙቀት ዜሮ ነጥብ ሰባት ሦስት ሲሆን ባለፉት ሰላሳ ዓመታት ከተመዘገበው አማካይ ሙቀት በላይ ነው። ከዓመት በፊት ከነበረው መጋቢት ወር ጋር ሲነጻጸርም ደግሞ በዜሮ ነጥብ አስር ዲግሪ ሴንቲግሬድ ይበልጣል። ስለዚህ በየወሩ ያለማቋረጥ የሚመዘገቡትን አዳዲስ ሪከርዶች ስናይ የአየር ንብረታችን በፍጥነት እየተለዋወጠ እንደሆነና የአየር ንብረ ት ለውጥ ወደፊት የሚያሰጋን ችግር ሳይሆን ዛሬ አሁን እየተጋፈጥ ነው ያለው ችግር መሆኑንም ያሳየናል። ከፐርኒከስ ተቋም እንደ አውሮፓውያን አቆጣጠር ከ1940 ጀምሮ የተመዘገበ የመረጃ ስብስብ ሲኖረው ያለፈው መጋቢት ወር ከቅድመ ኢንዱስትሪ ዘመን ወዲህ ከፍተኛ ሙቀት የተመዘገበበት ወቅት መሆኑን ለማረጋገጥ ሳይንቲስቶቹ ከሌሎች የመረጃ ምንጮች ጋር ማመሳከራቸውን በርገስ ያብራራሉ። ከኮፐርኒከስ ያለው የመረጃ ስብስብ ከሌሎች የመረጃ ስብስቦች ጋር ስናጣምረው ንጽጽራችን እስከ እንደ አውሮፓውያን አቆጣጠር 1850 ድረስ ይሄዳል። የቅድመ ኢንዱስትሪ ዘመን ማለት ነው። ያለን የመረጃ ማህደር ዝርዝርና ጥራት ቢለያይም በእርግጠኝነት መናገር የምንችለው አሁን ያለንበት ወቅት የሰው ልጅ ባለፉት አንድ መቶ ሺህ አመታት ውስጥ ካጋጠመው ጊዜ እጅግ የሞቀ መሆኑን ነው። እንደ አውሮፓያን አቆጣጠር 2023 ከ1850 ወዲህ ያልታየ ሙቀት የተመዘገበበት የፕላኔቱ ሞቃታማ አመት ሆኖ ነበር ያለፈው ከፍተኛ የአየር ንብረት ለውጥና ከዚህ በፊት ያልታዩ የሙቀት መጠኖችም በዚሁ ዓመት ከፍተኛ ውድመት አስከትለዋል። ለምሳሌ በአማዞን ደና አካባቢ የአየር ንብረት ለውጥ ያስከተለው ድርቅ ቬንዙዌላ ውስጥ ከጥር እስከ መጋቢት የዘለቀ ሰደድ እሳት እንዲነሳ አድርጓል። በደቡብ አፍሪካ የተከሰተው ድርቅ ደግሞ ሰብሎችን ሙሉ ለሙሉ ሲያወድም፣ በሚሊየን የሚቆጠሩ ሰዎች ለረሃብ አደጋ ተጋልጠዋል። በርገዝ ይህ ለውጥ በምድር ላይ ብቻ የሚታይ አይደለም ይላሉ። And it's not only the air temperatures that are changing rapidly and showing these records. And it's not only the የባህር ውስጥ ተመራማሪዎችም ባለፈው ወር በደቡባዊ ንፍቀ ክበብ የሚገኙ ቅሪተ ባህር ቅርፊቶች በውሃው ሙቀት ምክንያት እየነጡ መምጣታቸውንና በፕላኔቷ ታሪክ መጥፎ ክስተት ሊፈጥር እንደሚችል ገልጸው አስጠንቅቀው ነበር። ከዚህ በፊት ያልታየ የሙቀት መጠን ለመመዝገቡ ዋናው ምክንያት ሰው ሰራሽ የሆነ የሙቀት አማቂ ጋዞች ልቀት መሆኑን ኮፐርኒከስ አመልክቷል። የሙቀት መጠን እንዲጨምር ከሚያደርጉ ሌሎች ምክንያቶች ውስጥ ደግሞ ከፓሲፊክ ውቅያኖስ ላይ የሚነሳውን የውሃ ወለል የሚያሞቀው ኤልኒኖ የተሰኘው የአየር ሁኔታም ይገኝበታል። ባለፉት አስራ ሁለት ወራት የተመዘገበው የውቅያኖስ ሙቀት ምን እንደሚመስል በርገስ ያስረዳሉ። ከባህር ጠለል የሰበሰብነው መረጃ የሚያሳየው ባለፉት አስራ ሁለት ወራት ከመዘገብነው ሁሉ መጋቢት ወር በጣም ቀዝቃዛው እንደነበረ ነው። ባለፉት አስራ ሁለት ወራት የውቅያኖስ ሙቀትም ታይቶ በማያወቅ መልኩ ከፍተኛ ሆኖ ተመዝግቧል። ነገር ግን ይህ ሁኔታ ድንገት የተከሰተ ጊዜያዊ መዛባት ይሆን፣ በደረጃ የሚከሰት የአየር ንብረት ለውጥ ይሆን፣ የመጨረሻ ደረጃ ላይ መድረሳችንን የሚያሳይ ይሁን፣ ወይም ደግሞ የተፈጥሯዊ ስርአቱ ተለዋዋጭነት ይሁን እስካሁን አላወቅ ነው። የአየር ንብረት ሳይንቲስቶችም አላወቁም። ከታህሳስ እስከ ጥር ባለው ጊዜ ከፍተኛ መጠን ላይ ደርሶ የነበረው ኤልኒኖ አሁን የተዳከመ ይመስላል። ይህ ምናልባት እስከ መጪው ታህሳስ መጨረሻ ድረስ ሊኖር የሚችለውን የሙቀት መጨመር ለመግታት ሊረዳ ይችላል። ሆኖም ኤልኒኖ በተረጋጋበት የመጋቢት ወርም ቢሆን ከባህር ወለል በላይ ያለው የዓለም አማካይ ሙቀት ከፍተኛ ሪከርድ ያስመዘገበ ሲሆን የባህር ውስጥ ሙቀትም ከተለመደው ጊዜ ከፍተኛ ሆኖ መቀጠሉን የኮፐርኒከስ ሪፖርት አጽንኦት ሰጥቶ አመልክቷል። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል የዓለም አቀፍ ወጣቶችን ልምድ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር የዩቲዩብ ገጾቻችን ተሰናድተዋል ሐሳብና ጥቁማችሁን የመደመር ምልክትና አንድ አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ጊዜ ሆንላችሁ። የነገሱ ይበላል